አውሮፓና ጀርመን። እንደምን አረፈድሽ ነው መሰለኝ አሁን የሚባለው። እንዴት አረፈድሽ? እግዚአብሔር ይመስገን ነጋሽ፣ አንተስ ደህና አረፈድግ? እኛ ደህና ነን። አሁን የት ነው ያላችሁት? አመሰግናለሁ ነጋሽ። አሁን በርሊን ነው ያለ ነው። እሁድ ማታ ነው በርሊን የገባ ነው። ትናንትም በርሊን ነበር፣ ዛሬም በርሊን ነን። እሁድ ከዚህ እንደተንቀሳቀሳችሁ አቃለሁኝ በበርሊንና በቦን መካከል ረጅም ርቀት እንዳለ ማውቃለሁኝ። የት የት ደረሳችሁ? ምን ሳያችሁ? ጉዞው መቼም ጥሩ እንደሚሆን ተስፋ አድርጋለሁ። ምክንያቱም አየሩም በጣም የሰጠ ነበረ። ልክ ነው ነጋሽ። እንግዲህ እሁድ ለታ በጀርመን አቆጣጠር ከቀኑ ዘጠኝ ሰዓት ላይ ነው የተነሳ ነው። ሰባት ሰዓት ነው በመኪና ተጉዘን ወደ ከምሽቱ አራት ሰዓት ላይ ነው በርሊን የገባ ነው እና በማግስቱ ጠዋት ተነስተን የተለያዩ ቦታዎችን ለማየት ሞክረናል። መሀል ላይ ሌላ ሌላ አካባቢ አላያችሁም? ቀጥታ በርሊን ነው የሄዳችሁት? አው እንደነገርኩ ቀጥታ በርሊን የሄድነው መሀል ላይ መቆም አንችልም ነበረ፣ ምክንያቱም መንገድ ላይ ትራፊክ መጨናነቅ ነበረ። አንድ ሁለት ቦታ ነው እረፍት ያደረግነው። ከዛ በተረፈ በቀጥታ ነበረ የነዳነው ወደ በርሊን። የቅኝታችን መጀመሪያ በርሊን ናት። ምን አያችሁ በርሊን? እሺ ትናንትም ዛሬም እዛው ናችሁ አሁን ቀትር ሆኗል ምን አያችሁ ምንስ ይላል ሰው ምናልባት ያነጋገራችሁት ካለ ስለ ምርጫው ቅስቀሳውስ ምን ይመስላል ትንሽ ለአድማጮች እስቲ ያስረጃቸው ማለት እዛ ኢትዮጵያ ምርጫ ነበረ ባለፈው ሰኔ የቅስቀሳው አይነት የምረጡኝ ዘመቻው አይነት እና የሰው ድምፅ የሚሰጠው ሰው ወይም የመራጩ ስሜት ምን ይመስላል እዚህ ጀርመን ያለው መልካም ነጋሽ እንግዲህ ምርጫው ጥቂት ሳምንታት ጥቂት ቀናት ናቸው የቀሩት መስከረም አስራ ስድስት ሁለት ሺህ አስራ አራት ዓመተ ምህረት በእኛ አቆጣጠር ነው የሚካሄደው። ትናንትና የጀርመን የህዝብ እንደራሴዎች ምክር ቤት መቀመጫ አካባቢ ነበርን። በዛው አካባቢ ነው የመራሂተ መንግስት አንጌላ ሜርክል ጽሕፈት ቤት የሚገኘው። እንግዲህ በዚያ ያገኘናቸውን ሰዎች ለማነጋገር ሞክረናል። ግን እንዳጋጣሚ ሆኖ ሰሞኑን የጀርመን የባቡር ሾፌሮች የስራ ማቆም አድማ ላይ ስለሆኑ ለወትሮ በብዛት ሰዎች በሚንቀሳቀሱበት በዚህ አካባቢ ጥቂቶችን ብቻ ነበረ ሲዘዋወሩ ያየ ነው። ሆኖም ከመካከላቸው የተወሰኑትን ለማነጋገር ሞክረናል። ያገኘናቸው የበርሊን ነዋሪዎች የዩኒቨርሲቲ ተማሪ እና የአንደኛ ደረጃ አስተማሪ እንደዚሁም ከደቡብ ጀርመን በርሊንን ለመጎብኘት የመጡ አንዲት አገር ጎብኚ አግኝተናቸዋል። የተለያዩ አስተያየቶችን ነው የሰጡ፣ መስማት እንችላለን። አለ አስተያየቱ አለ አስተያየቱ እንግዲህ ከመካከላቸው አንዷ አስቀድመው ነው የመረጡት። እንደነገሩን ከሆነ በደብዳቤ ነው ምርጫቸውን ያሳወቁት። ጨርሰዋል ምርጫውን ማለት ነው። ለምን እንደመረጡ፣ ምን እንደሚጠብቁም ነግረውናል። ቫልብሪፍ ኦልሬዲ ሰንት ባይ ፖስት አስቀድሜ መርጫለሁ። በደብዳቤ መርጬ በፖስታ ልኬዋለሁ። ለምን አስቀድሜ መረጥኩ? ምክንያቱም ሀገራችንን ለሚቀጥሉት ዓመታት የሚመራውን ወገን ማንነት መወሰን መፍትሄ ስለሆነ ነው። ስለዚህ ትልቅ ውሳኔ ነው። በተለይ አሁን አንጌላ ሜርክል ስልጣን ስለሚለቁ ኃላፊነቱን የሆነ ሰው መረከብ አለበት። ለመወሰን ግን ቀላል አልነበረም። ከዚህ ምርጫ የምጠብቀው አንጌላ ሜርክል እንዳደረጉት ሁሉ የሀገሪቱ ፖለቲካና ኢኮኖሚ በጥሩ ሁኔታ እንዲቀጥል ነው። የተፈጥሮ ጥበቃ ይበልጥ ትኩረት እንዲሰጠውም እፈልጋለሁ። ምክንያቱም የአየር ንብረት ለውጥ በዓለም ላይ ትልቅ ተጽዕኖ እያሳረፈ ነው። እናያለን እንግዲህ ቀላል አይደለም። ግን ከሶስት ውጭዎች በአንዱ ወክላለሁ ብዬ ጠብቃለሁ። ከዛ ቀጥሎ ያገኘናቸው ሌላ የአፍሪቃ ስነ ጽሁፍ ቤተ መጽሐፍት ውስጥ እንደሚሰሩ ወይንም እንደምትሰራ የነገረችን የዩኒቨርሲቲ ተማሪ ደግሞ ይህ አንጌላ ሜርክል የማይሳተፉበት የመስከረሙ ምርጫ ለእርሷ ወሳኝ መሆኑን ነግራናለች። Most of the time of my life I lived under a government of Angela Merkel. I can hardly remember ከእድሜ አብዛኛውን በአንጌላ ሜርክል የስልጣን ዘመን ነው የነኩት። አስራ ስድስት አመት አንድ መራይተ መንግስት ናቸው የመሩን። እንደሚመስለኝ አሁን ለውጥ የሚያስፈልገን ጊዜ ነው። ሆኖም እንደማስበው እንደ እርሳቸው አይነት ሰው ማግኘቱ ከባድ ነው። እርሳቸው በብዙ ሀገራት ተቀባይነት አላቸው። ከጀርመን ህብረተሰቡ አብዛኛው እርሳቸውን ይደግፋል። አሁን ደግሞ ብዙዎች አዲስ መንግስት አዲስ መሪ ይፈልጋሉ ብለውናል። ሌላዋ ያነጋገርናቸው የአንደኛ ደረጃ መምህርት እዚያው በርሊን የሚገኝ ትምህርት ቤት ich erwarte dass das leben so normal weitergeht ja, oh. ja. Das ist das es ist nicht mehr so wie es war የነገሩን ያው ምርጫውን በጉጉት እንደሚጠብቁና ምርጫውም ወሳኝ መሆኑን ነው። ይህንን ነው ለመታዘብ የሞከር ነው። ሌላ የት ሄዳችሁ? በርሊን እዛ ፓርላማው መቀመጫ አካባቢ ሄዳችሁ ሁለት ቀን ነው ማለት ቢያንስ አንድ ሰዓት አንድ ቀን ተኩል ነው የቆያችሁት። ሌላስ ምን አያችሁ? እንግዲህ ትናንትና ከሰዓት በኋላ ደግሞ የአፍሪቃ አሻራዎች ያሉበት በርሊን ውስጥ ወደሚገኝ የከተማይቱ ክፍል ሄደን ነበረ በዚያ ስፍራ በጀርመን የአፍሪቃ ቅኝ ግዛት ዘመን ከአንድ መቶ ዓመታት በፊት የነበሩ ወይም በዛ ቅኝ አገዛዙ ወቅት በአፍሪቃ የተለያዩ ጀብዶችን ፈጽመዋል ተብለው በስማቸው መንገድ የተሰየመባቸው ቦታዎች ይገኛሉ። ጀርመን ቅኝ በገዛቻቸው በታንዛኒያ፣ በቶጎ፣ በካሜሩን ልዩ ልዩ በደሎችን የፈጸሙ የጀርመን የዚያን ጊዜ የጦር መሪዎችና አጋሮቻቸው በርካታ መንገዶች በስማቸው ተሰይመዋል እና እነዚህ መንገዶች እንዲቀየሩ የጀርመንን የቅኝ ግዛት ተግባር የሚቃወሙ አፍሪካውያን እና ጀርመናውያን የመሰረቱት አንድ ማህበር ከዚህ ማህበር መስራቾች አንዱን አግኝተናል። ማህበሩ በርሊን ፖስት ኮሎኒያል የተባለ ነው። ከዛሬ አስራ አራት ዓመት በፊት ነው የተመሰረተው፣ እና እነዚህ ስሞች ወይ በአፍሪካውያን ወይም በሌላ እንዲቀየሩ ይህ ማህበር እየታገለ ነው። በእነዚህ ግፍ ፈጻሚዎች የተሰየሙ በዚህ ስፍራ ሀያ ስምንት መንገዶች ቢኖሩም እስካሁን የሶስቱ ስም ብቻ ነው የተነሳው። የሌሎቹን ስም የማስቀየሩ ሂደት በመጓተቱም የአንዳንዶቹ መንገዶች ስሞች ተሰርዘው አይተናል እንግዲህ ተቃዋሚዎቹ ናቸው የሰረዟቸው። በዚያ አካባቢ በርካታ አፍሪቃውያን ይገኛሉ። ከዚህ ማህበር መስራቶች አንዱ ያነጋገርናቸው እርግጥ ድርጊቱን ትክክል አይደለም ሲሉ ተቃውመዋል በሀይል መደረጉን። ነገር ግን ይሄ ስም እንዲቀየር ትግላቸውን ቀጥለዋል። ስማቸውን ለማስታወስ ያን ያንካ ሱሩሩ ምንቦሮ ይባላሉ። አካባቢውን እየተዘዋወሩ አሳይተውናል። እድሜያቸው ወደ ሰማንያዎቹ የሚጠጋ ነው። እንግዲህ እሳቸው እኛን በሚያስጎበኙበት ሰዓት ጠብ ለመፍጠር የሞከረ አንድ ግለሰብ ወደ እኛ ተጠግቶ እና ምን ትሰራላችሁ፣ በእኛ መንገድ ምን አገባችሁ በማለት በተለይ ታንዛኒያዊው የዛ አካባቢ ነዋሪ ገለጻ ማድረጋቸውን ተቃውሞ ሊደበድባቸው ተጋብዞ ነበረ። አዛውንቱም እንግዲህ ከዘራቸውን አንስተው ተቋማቸውን ሊገልጹ ሞክረዋል። ትንሽ አስፈሪ ሁኔታ ነበረ እንግዲህ ያጋጠመን። ሆኖም ጀርመናዊውን ሰውዬ አቀዝቅዞ ነገሩን እንዲበርድ አንድ በመካከላቸው የገባ ሰው አድርጓል እና እኚህ ምንቦሮ መሰል ቦታዎች እንደዚህ አይነት ማስፈራሪያዎች እንደሚገጥሟቸው ለእርሳቸው አዲስ እንዳይደለ ከህብረተሰቡ መካከል አሁንም በነዚህ የስሞቹን መቀየር የማይስማሙ ዜጎች እንዳሉ ነግረውናል፣ በግልጽ እንደሚቃወሟቸው። ከዚህ ቀጥሎ ምንድን ነው የምታረጉት? የት ነው የምትሄዱትስ? እንግዲህ ከዚህ ቀጥሎ ወደ ፖትስዳም ወደተባለው ከበርሊን በስተደቡብ ወደሚገኝ ከተማ እንሄዳለን። የቀድሞ ምስራቅ ጀርመን ማለት ነው። ያው የቀድሞ የምስራቅ ጀርመን ከተማ። በዚያ አንድ መናፈሻ አለ። ይህም መናፈሻ ከአፍሪቃውያን ጋር የተገናኙ የሚታዩ ነገሮች እንዳሉ ነው የተነገሩን። እዛም የምናነጋግራቸው አፍሪቃውያን ዳያስፖራዎች አሉ። ምርጫው ለነሱ ምን ማለት ነው፣ ከምርጫው ምን ይጠብቃሉ የሚሉትን እና የመሳሰሉትን ጥያቄዎች እናነሳላቸዋለን። ከዚያም በኋላ እንግዲህ ነገ ብዙችን ወደ ሃምቡርግ ነው የሚሆነው። በሃምቡርግ ዩኒቨርሲቲ ጥቂት ቆይታ እናደርጋለን። እዚያ ከሚገኙ አፍሪቃውያን መምህራንና ተመራማሪዎች ጋር እንወያያለን፣ ቃለ መጠይቆችን እናካሂዳለን። የኢትዮጵያ ጥናት ተቋም ይሁን ምን ይሁን ኢትዮጵያን ስቲክ የሚባል የጥናት ክፍል እንዳላቅ አለሁኝ። እሱንም የማየት እድል ይኖርሻል የሚል ተስፋ አለኝ። አዎ፣ ግጥነው እዛም እንሄዳለን። እንግዲህ እዛ በተመራማሪነትም በመምህርነትም የሚያገለግሉ ሰዎችን ነው የምናነጋግረው። ከዚያ በኋላ ሀለ ወደሚባል ከተማ ነው የምንሄደው። መሀል ጀርመን ዛክሰን አንሃልት ውስጥ የምትገኝ ከተማ ናት። ወደዚያ የምንሄድበት ምክንያት እዛ አንድ አፍሪካዊ እጩ ተወዳዳሪ አሉ፣ አፍሪካዊ ጀርመናዊ እና እሳቸውን ቃለመጠይቅ እናካሂዳለን። ከሀለ የጉዟችን መጨረሻ አህን ነው የምትሆነው፣ ቅዳሜ አህንነን። ከአህን በኋላ ጉዟችን እናጠናቀቃለን ማለት ነው። ጥሩ በየደረሽበት እንግዲህ የምታገኘውን መረጃ ወይም ዜና ታካፊ ናለሽ ብዬ አስባለሁ መልካም መንገድ መልካም ጊዜ አመሰግናለሁ ነጋሽ